ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማግዘር ነኝ። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። የዛሬው ፕሮግራማችንን እናስተዋውቃችሁ። በኢትዮጵያ የሚታተመው አዲስ ስታንዳርድ መጽሔት ከያዝነው የጥቅምት ወር ጀምሮ የህትመት ስርጭቱን እንዲያቆም መገደዱን አስታወቀ። አስቸኳይ ጊዜ አዋጅ መሰረት እዛ ላይ ከወጡት ህትመትን የሚመለከቱ ነጥቦች ያተመም፣ ያሳተመም፣ ያሰራጭም፣ በእጁ ይዞ የተገኘም ብሎ የሚጠቅሳቸው አንዳንድ አከራካሪ የሆኑ ነጥቦች ስላሉ ማተሚያ ቤቶቹ ሊወስዱት ያልፈለጉት ኃላፊነት ሆነና ፖለቲካ ላይ የሚያተኩር መጽሔት መነስጠት ይከብደናል ብለዋሉን። የአዲስ ስታንዳርድ ጋዜጣ ዋና አዘጋጅ ጸዳለ ለማ የጋቢና እንግዳችን ትሆናለች። የማንዴላ ዋሽንግተን መርሃ ግብር ለወጣት አፍሪካውያን የመሪነት መርሃ ግብር ነው። እንግዲህ በዚህ የሚሳተፉ አፍሪካውያን ወጣቶች ሀሳባቸውን ገልጸው በፕሮግራሙ ውስጥ ለመግባት በማመልከት ላይ ናቸው። ዋሽንግተንም ካሉ የስራ ባልደረቦቻችን ጋር ተነጋግረን ነበር። ሁሉም አርባ ዘጠኝ ሰሃራ በታች ላሉ አፍሪካ ሀገራት ያለ እድል ስለሆነ ይህ መዝጊያ ቀኑ ሊራዘም አልቻለም። ይህ የማመልከቻ ቀን በነገው ጊዜ ገደብ ያበቃል። አዲስ አበባ የሚገኙ የአሜሪካ ኤምባሲ በህዝብ ግንኙነት ክፍል ውስጥ የባህልና የትምህርት ጉዳዮች ረዳት አስተባባሪ የሆነችው ኢየሩሳሌም ማንደፍሮን ስለ ማንዴላ ዋሽንግተን መርሃ ግብር የምትለናለች። ለአስር ዓመት የአስራ አንድ ዓመት ህጻናቶች አሉ እዚህ ቦታ ላይ ሳሃራን ተሻግሮ ባህርን ተሻግሮ በነገራችን ላይ ባህር ላይ በጣም ሰው የሞተ ነው። ካሌ የምትባለው የፈረንሳይ ሰሜናዊ ወደብ አቅራቢያ የሚገኘው ና ደ ጃንግል ወይም ጫካው ተብሎ የሚጠራው የስደተኞች መጠለያ መንደር እየፈረሰ ነው። አብዲ በዚህ መንደር ይኖር ነበር። ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅቶቻችን ታገኝታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ አስተሻገሩ። ዜና እናስቀድም እንደምናመሻችሁ የጋቢና ቪኦኤ አድማጮች። አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። በኢትዮጵያ የሚታተመው አዲስ ስታንዳርድ መጽሔት ከያዝነው የጥቅምት ወር ጀምሮ የህትመት ስርጭቱን እንዲያቆም መገደዱን አስታወቀ። በኢትዮጵያ የተላለፈው የአስቸኳይ ጊዜ አዋጅ በማተሚያ ቤቶች ላይ የፈጠረው ፍራቻና ስጋት ለአሳታሚዎች ራስ ምታት እየሆነባቸው እንደሆነ የአዲስ ስታንዳርድ መጽሔት ዋና አዘጋጅ ወይዘሮ ጸዳአለ ለማ ለቪኦኤ ገልጸዋል። በአዲስ አበባ የሚታተሙ የሀገሪቱ አቢይ ጋዜጦች ህትመታቸውን የቀጠሉ ሲሆን የኢትዮጵያ መንግስት ለሶስት የቴሌቪዥን ጣቢያዎች ሬዲዮዎች እና ለሶስት ኤፍኤም ጣቢያዎች ፈቃድ ሰጥቷል። አድማጮች የዚህን ዘገባ ዝርዝር ከዜናው በኋላ በሚኖረው ጊዜ ይዘን እንመለሳለን። ካሌ ከምትባለው የፈረንሳይ ሰሜናዊ ወደብ አቅራቢያ ከሚገኘውና ና ጃንግል ወይም ካሌ ተብሎ በሚጠራው የስደተኞች መጠለያ መንደር ውስጥ እስከ 10ሺህ የሚደርሱ ስደተኞች እንደነበሩ ከእነዚህም ውስጥ ወደ 2ሺህ የሚጠጉት ከ18 ዓመት በታች መሆናቸውን የተባበሩት መንግስታት የስደተኞች ኮሚሽን የስደተኞች ዝውውር ታዛቢ ገለጹ። ይህ የስደተኞች መንደር መፍረሱን ተከትሎም በመንደሩ የነበሩትን ስደተኞች በሙሉ የማዘዋወር ስራ እየተሰራ መሆኑ ታውቋል። ሌሎቹን ስደተኞች በ92 አውቶቡሶች ወደ 480 የሚጠጉ የፈረንሳይ ስደተኛ ጣቢያ ጣቢያዎች እያዛወሩ መሆናቸውም ተገልጿል። አድማጮች የዚህንም ዘገባ ዝርዝር እንመለስበታለን። ወደ ዓለም አቀፍ ዘገባ ስንሻገር አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ደቡብ ሱዳን ውስጥ ባለፈው ሐምሌ ወር ላይ ግጭት በተካሄደበት ወቅት የመንግስት ወታደሮች ሆን ብለው ሲቪሎችን ገድለዋል፣ የወሲብ ጥቃት ፈጽመዋል። በአካባቢው የነበሩ የተባበሩት መንግስታት ድርጅት የሰላም ጥበቃ ኃይሎች የወሰዱት እርምጃም እንደሌለ አምነስቲ ጨምሮ ገልጿል። በፕሬዚዳንት ሳልቫኪር ወታደሮችና ተቀዳሚ ምክትል ፕሬዚዳንት በነበሩት ሪያክ ማቻር ደጋፊ ኃይሎች መካከል መካከል የአምስት ቀናት ውጊያ በተካሄደበት ወቅት ቢያንስ 27 ሰዎች ተገድለዋል። ጽንፈኛ አማጽያን በሰሜን ምስራቅ በኩል ከሶማሊያ ጋር በሚያዋስነው የኬንያ ድንበር ላይ ሙስሊም ያልሆኑ ኬንያውያንን ኢላማ በማድረግ ዛሬ አስራ ሁለት ሰዎችን ገድለዋል ይላሉ የሀገሪቱ ባለስልጣናት። በመጨረሻም በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ሂላሪ ክሊንተንና ዶናልድ ትራምፕ ዛሬ የምርጫ ዘመቻዎቻቸውን በፍሎሪዳ ክፍለ ግዛት ላይ አተኩረዋል። ፍሎሪዳ ከሁለት ሳምንታት በኋላ በሚካሄደው ጠቅላላ ምርጫ አብይ ሚና ይኖራታል ተብሎ ይታመናል። አድማጮች ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ስ በኢትዮጵያ የሚታተመው አዲስ ስታንዳርድ መጽሔት ከያዝነው የጥቅምት ወር ጀምሮ የህትመት ስርጭቱን እንዲያቆም መገደዱን አስታወቀ። በኢትዮጵያ የተላለፈው የአስቸኳይ ጊዜ አዋጅ በማረሚያ ቤቶች ላይ የፈጠረው ፍራቻና ስጋት ለአሳታሚዎች ራስ ምታት እየሆነባቸው እንደሆነ የአዲስ ስታንዳርድ መጽሔት ዋና አዘጋጅ ጸዳለ ለማ ለቪኦኤ ገልጻለች። በአዲስ አበባ የሚታተሙ የሀገሪቱ አብይ ጋዜጦች ህትመታቸውን የቀጠሉ ሲሆን የኢትዮጵያ መንግስት ለሶስት የቴሌቪዥን ጣቢያዎችና ለሶስት ኤፍኤም ጣቢያዎች ፈቃድ ሰጥቷል። ማምሻውን የአዲስ ስታንዳርድ ጋዜጣ ዋና አዘጋጅ ጸዳለለማን ሄኖክስ ማዝጌር አነጋግሯታል። ውሳኔያችን እንግዲህ ኢትዮጵያ ሰሞኑን ካወጀችው የአስቸኳይ ጊዜ አዋጅ ጋር በተያያዘ መጽሔታችን ፕሪንት ኤዲሽኑ ብለን የምንለው በየወሩ ሲወጣ የነበረው ላለፉት ስድስት ዓመታት በየወሩ ሲወጣ የነበረው የፕሪንት ኤዲሽን አሳትመን ለገበያው መዋል አልቻልንም። ይህም የተፈጠረበት ምክንያት ማተሚያ ቤቶች ማተም አንችልም በአዲሱ የአስቸኳይ ጊዜ አዋጅ መሰረት እዚያ ላይ ከወጡት ህትመትን የሚመለከቱ ነጥቦች ያተመም፣ ያሳተመም፣ ያሰራጭም፣ በእጁ ይዞ የተገኘም ብሎ የሚጠቅሳቸው አንዳንድ አከራካሪ የሆኑ ነጥቦች ስላሉ ማተሚያ ቤቶቹ ሊወስዱት ያልፈለጉት ኃላፊነት ሆነና ፖለቲካ ላይ የሚያተኩር መጽሔት አትመን መስጠት ይከብደናል ብለው አሉን። ብዙ ተነጋገርን። ላለፉት ሶስት ሳምንታትም እንደዚሁ በንግግር ላይ ነበር ያለ ነው። ምንም እንኳን መጽሔታችን ከስቴት ኦፍ ኤመርጀንሲው ከመታወጁ በፊት ማተሚያ ቤት ገብቶ የነበረ ቢሆንና በዛ ሰዓት ወደ ዘጠና ፐርሰንቱ ታትሞ የደረሰ ቢሆንም እንኳን ሊሰጡን ፈቃደኛ አልሆኑ። ሪስኩን ከማስወገድ አንጻር ከጠበቆቻችንም ጋራ ተነጋግረናል። ጠበቆቻችንም የመከሩን ይህንን ነው። ብንሰጣችሁም እንኳን አናሰራጨውም ብትሉንም እንኳን እምነቱ ስለሌለ ራሳችንን ከችግር ለማስወጣት ብለን በሚል ሊሰጡን አልቻሉም። መጽሔት ብዙ ፑሽ አደረግን፣ ለማስረዳት ሞከርን። መጨረሻ ላይ የነገሩን ነገር ምንድን ነው? ከኮማንድ ፖስቱ ደብዳቤ አምጡ አጽፉና የእኛን ሴፍቲ ሊያረጋግጥ የሚችል ደብዳቤ ከኮማንድ ፖስቱ አጽፋችሁ አምጡ አሉ። ይህን ደግሞ በተለያዩ ምክንያቶች ልናደርገው ፈቃደኛ አልሆንም። እኛ አንደኛ ኮማንድ ፖስቱ ማለት እንግዲህ የእዝ ማዕከል የሆነ ና በአስቸኳይ ጊዜ አዋጁ የተለያዩ የመንግስቱን አካላት በማስፈጸም በጠቅላይ ሚኒስትሩ ና በሚኒስትሮች መስሪያ ቤት እያታዘዘ በቀጥታ እንግዲህ ይሄ ወታደራዊ ና የደህንነት ኃይል ነው ይሄ ኃይል ነው። እኛ ቢሆንም እንኳን ያንን አሰራር እነሱ ቢዘረጉትም እንኳን ፈቃደኛ ቢሆንም እንኳን እንደዚህ የመስራት እኛ በጋዜጠኝነት መርህ መሰረት ይህን ማድረግ ፈቃደኞች አደለን። በዚህ ልታወጡት የነበረው መጽሔት አብይ ርእሳችሁ ምን ነበር? ልትወያዩበት ያሰባችሁ አብይ ርእስ በሬቻ ላይ ነበር የተፈጠረው እንትን ለሞቱት መታሰቢያ ነው። እንደውም ስፔሻል ኤዲሽን ዴዲኬት ያደረግነው መታሰቢያነቱ በኤርትራ ላይ ለሞቱት ኢትዮጵያውያን ሆኖ ውስጡ ኮንተንቱ ውስጡ ስለ ኤርትራ ምንነት እዛም ጋዜጠኞች ስለነበሩን በወቅቱ የተፈጠረውን ነገር ከፍርስታንድ አካውንት ከእኛም ጋዜጠኞች፣ ከሌሎችም ጽሁፎችን እንደውም የተፈጠረውን ውዥንብር ሁሉ ክሊር የሚያደርጉ ብዙ አርቲክሎች አሉ እዛ ውስጥ ከእኛ ራሳችን ከጋዜጠኞቻችን ጋር ራሱ የመጡ እኛ ያምንባቸው ፈርስት አንድ አካውንቶች ውስጡ ነበሩ። ስለ ኢሬቻ ምንነት፣ ስለ ባህላዊ፣ ስለ ፖለቲካል ራሚፊኬሽኑ ከአሁን በኋላ የሚገልጹ የተለያዩ አርቲክሎችን ውስጡ አካተናል። ደድኬት ደግሞ ያደረግነው ነው ለሞቱት ሰዎች ነው። ይሄ ነበረ ስፔሻል ኤዲሽን አድርገን ያወጣ ነው ማለት ነው። እና ምንም የተለየ ነገር ከዚህ ስንሰራ ከነበረው የተለየ ነገር እንደውም ኢንኮንትራስት ስትመለከተው ከሱ የባሱ ብዙ ክሪቲካል ነገሮች በማ በማዕከላዊ ላይ ወይም በፕሮቴስቱ ላይ ብዙ ሌሎች አይኮኒክ የሆኑ ከቨር ስቶሪዎችን መጽሄቱን ከቨሩን ስትመለከተው ብዙ አይኮኒክ የሆኑ ከቨሮችን ከዚህ በፊት አሳትመናል ያለምንም ችግር ማለት ነው። እና ይሄ ከያዝነው ኮንተንት ጋር የሚገናኝ ነገር አይደለም። ከተፈጠረው የስቴት ኦፍ ኢመርጀንሲ ዲክላሬሽን ጋር የተገናኘ ነው። እኛ እንደውም አናውንስ አድርገናል፣ መጽሄቱ በሚቀጥለው ሳምንት በስኬጁላችን መሰረት ይወጣል ብለን በትዊተርም በፌስቡክም ቀድመ እንደምናደርገው አናውንስ አድርገነዋል የመጽሔቱን መውጣት ማለት ነው። ናይንቲ ፐርሰንት ኦፍ ኢትስ ፐብሊኬሽን ኦልሬዲ ተጠናቋል። እኛ ለመውሰድ ሁለት ቀን ሲቀረን ነው ህትመቱን ለመውሰድ ሁለት ቀን ሲቀረን ስቴት ኦፍ ኢመርጀንሲ ወጣ። ማተሚያ ቤቱ ያንን እንትን ብለው ነው እዛ ውሳኔ ላይ የደረሱት ማለት ነው። እና ያም ብቻ በዚህ ፓርቲኩላር ኢሹ ላይም ብቻ ሳይሆን እኛ ፖለቲካ ላይ የምንጽፍ ነን። የፋሽን መጽሄት አይደለንም። ወይም ደግሞ የሌላ የፕሮ ገቨርንመንት መጽሄትም አይደለንም። ፖለቲካ ላይ ነው የምንሰራው። እነሱ ከአሁን በኋላ ጋራንቲ ሊሰጡን አልቻሉም ማተም እንደሚችሉ ከአሁን በኋላ የምንሰራቸው ብዙ ነገሮች አሉ። ምንም ጋራንቲ ማግኘት አልቻልንም። በአዘዋሪዎችም ዘንድ ተመሳሳይ ፈተና የገጠመው እና ይዘን መገኘቱ ለእኛም ጥሩ አይደለም አሉ። አዘዋሪዎቻችንም ራሳቸው ሴፍቲ ሊሰማቸው አልቻሉም። ማስገደድ አንችልም። ከዛ በተጨማሪ እንግዲህ መጽሔቶችና ጋዜጦች የመገናኛ ብዙኃን ገበያቸው ከማስታወቂያ ነው። የማስታወቂያው ሁኔታ ከዚህ በፊት በልምድ የሚታወቁ ሌሎች ጋዜጦች፣ መንግስቱ ከቢዝነሶችም ጋር ያለው ግንኙነት ቢዝነሶችም ከመንግስት ጋር መስራት ስለሚፈልጉ ማስታወቂያ የመቁረጥ ነገር ይታያልና፣ እናንተ ጋር እንዴት ነበር ይህ አሰራር? ብዙ አፌክት አድርጎ ነው። ከደረሱብን ኢንዲሬክት ተጽዕኖዎች ባለፉት ስድስት ዓመታት አንዱና ስትረስፉል የሆነብን ለእኛ በማስታወቂያ ምንገባቸው ድሮፕ ያደርጉብናል። ከዚህ በፊት ይሄ ነገር ተፈጥሯል። አሁን ወደ ድረገጽ አዲስ ስታንዳርድ ዶት ኮም በድረገጽ የምታሳልፉት ይሆናል። እንግዲህ የምትሰሯቸውን ስራዎች በመልቲሚዲያ እንግዲህ የአድቨርታይዚንግ ገበያ ያለና የምትሰሩት ስራ ደግሞ ያው ዜና ዘገባ፣ በተለይ ደግሞ ጠለቅ ያሉ ዘገባዎችን ነው የሚያቀርቡትና ይሄ ደግሞ ጊዜና ገንዘብ የሚፈልግ የሰው ኃይል የሚፈልግ ስለሆነ የገንዘብ ሁኔታችሁ፣ የገንዘብ ይዞታችሁ እንዴት ነው የሚሆነው? እሱ እንግዲህ ዳይሬክትሊ አፌክት የሚሆንብን ትልቁ ነገር እሱ ነው። በአሁኑ ሰአት እንደምታየው በኢትዮጵያም የሚዲያ ሕግ ሚዲያ ሰፖርት ማግኘት ያለበትም የሚል በሚዲያ ህጉ አለ። እስካሁን አክብረን ይኖር ነው ነው ።ስለዚህ አሁን ሰሞኑን እየተነጋገርን ያለ ነው፣ የዲጂታል ማስታወቂያዎችን ከጉግል እና ከፌስቡክ የዲጂታል ማስታወቂያዎችን እንዴት አድርገን ማክሲማይዝ ማድረግ አለብን አዘ ኦልተርናቲቭ ሶርስ ኦፍ ሬቨኒው እንዴት አድርገን ነው ከዛ ጀነሬት ማድረግ ያለብን የሚለውን ነገር በቀጣይ እየተነጋገርንበት ያለው ስትራቴጂ ነው እሱ። በጣም ነው የማመሰግነው። ጸዳለ ለማ የአዲስ ስታንዳርድ መጽሔት ዋና አዘጋጅ፣ ለሰጠሽን ማብራሪያ እናመሰግናለን። አመሰግናለሁ። ሄኖክ ሽርንግ ቢና ቪኦኤ ኩኬ ሰብራዴ እንዛ ሀካ ታረደ ሄኖክ ፈንቴ ደ መስታወት አረጋው ጃናጋቢና ቪኤንቴ የማንዴላ ዋሽንግተን የመሪነት መርሃ ግብር ተሳታፊዎችን በዚህ ባለፈው የክረምት ወቅት ስናሰማችሁ ቆይተናል። ነገ ነው የእለቱ የመጨረሻው የማመልከቻ የ2017 የቀጣዩ ዓመት ተሳታፊዎች የማመልከቻ ጊዜው ነገ ስለሆነ፣ መስታወት አረጋ ወደ ዩናይትድ ስቴትስ ኤምባሲ አዲስ አበባ ወደሚገኘው ደውላ መረጃ ሰብስባለች። የማንዴላ ዋሽንግተን በማህበረሰብ መሪነት በንግድና ስራ ፈጠራ እንዲሁም በመንግስትና ሕዝብ አስተዳደር ላይ የሚሰሩትን ወጣት አፍሪካውያንን ለማበረታታትና እርስ በርስ እንዲማማሩ ለማድረግ በዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እቅድ እንደ አውሮፓውያን አቆጣጠር በ2014 ዓ.ም ተጀምሯል። በዚህ የልምድ ልውውጥ በርካታ ወጣት አፍሪካውያን ወደ ዩናይትድ ስቴትስ በመምጣት በተለያዩ ግዛቶች ባሉ ከፍተኛ የትምህርት ተቋማት ሀሳባቸውንና እቅዳቸውን ሊያጎ የሚያስተውለብት የሚችል ልምድ በተሰጣቸው አጭር ጊዜ ውስጥ ይቀስማሉ። ሀሳባቸውንም ይገልጻሉ። ከሌሎች የአፍሪካ ወጣቶች ጋር ልምዳቸውንም ይለዋወጣሉ። የሚቀጥለው ዓመት ማለትም እንደ አውሮፓውያን አቆጣጠር በ2017 በኢትዮጵያ አቆጣጠር በ2010 ማለት ነው። ለመሳተፍ ለሚፈልጉ ወጣት አመልካቾች ቀነገደብ ነገ ያበቃል። አዲስ አበባ በሚገኘው የአሜሪካ ኤምባሲ በሕዝብ ግንኙነት ክፍል ውስጥ የባህልና የትምህርት ጉዳዮች ረዳት አስተባባሪ የሆነችው ኢየሩሳሌም ማንደፍሮ ስለ ፕሮግራሙ ገልጻልኛለች። ማንዴላ ዋሽንግተን ፌሎሺፕ የፕሬዚደንት ባራክ ኦባማ የ የፈጠሩት ማለት ይቻላል ፕሮግራም ነው። ለወጣት አፍሪካውያን መሪዎች የተዘጋጀ ፕሮግራም የስድስት ሳምንት የሊደርሽፕ ስልጠና ፕሮግራም ነው። በሶስት ዘርፎች ነው። በንግድ እና ንግድ ነክ ነገሮች ወይም የፈጠራ ቢዝነስ ና ኢንተርፕርነርሺፕ የምንለው ዘርፍ አለ። ሁለተኛው ከሲቪክ ማህበራት ጋር የተያያዘ ስራ ለሚሰሩ ወይም ሲቪክ ሊደርሺፕ የምንለው ነን ገቨርንመንታል ወይም ይሄ ከኤንጂኦች ጋር የተያያዘ ስራ ለሚሰሩ ወጣቶች እሱ ነው። ሶስተኛው በየትኛውም አይነት ደረጃ መንግስት መስሪያ ቤት ውስጥ የሚሰሩ ወይም ፐብሊክ ማኔጅመንት ብለን የምንለው ሶስተኛው ዘርፍ ነው። እና በእነኚህ ሶስት ዘርፎች እድሜያቸው ከሀያ አምስት አመት እስከ ሰላሳ አምስት አመት የሆኑ ወጣቶች ማመልከት የሚችሉበት የስድስት ሳምንት የሊደርሺፕ ስልጠና ፕሮግራም ነው። ምንድን ነው በዚህ ፕሮግራም በሁለት ሺህ አስራ አራት ከኢትዮጵያ ያው በፈረንጆች አቋጠር በሁለት ሺ አስራ አራት ከኢትዮጵያ አስራ ሁለት ወጣቶች ነበረ በዚህ ፕሮግራም የተካፈሉት። ከዛ ሁለት ሺ አስራ አምስት ላይ እዚሁ አስራ ሁለት ወጣቶች ተካፍለው ተመልሰዋል። በኋላ ሁለት ሺ አስራ ስድስት ላይ ሀምሳ አንድ ወጣቶች ናቸው በዚህ ፕሮግራም ተካፍለው የመጡት። ዘንድሮም ሀምሳ ወጣቶች ነው የሚካፈሉት። ያለን ኮታ ሀምሳ ነው፣ ለኢትዮጵያ የተሰጠው ኮታ። ስለዚህ በዛ መሰረት ያለውን ነገር ለማስታወቅ እየሞከርን ነው። ኢትዮጵያ ውስጥ በሙሉ የተለያዩ ቦታዎች ሁሉ እየሄድን ፕሮግራሙን ለማስተዋወቅ እየሞከርን ነው። እንግዲህ በየት በየት አካባቢ ሄዳችሁ አስተዋውቃችኋል? ምክንያቱም ወደ ገጠር አካባቢ ያሉ ልጆች የሚሰሙበት መንገድ ምንድን ነው? እናንተ የተጠቀማችሁት። ሁሉ ጊዜም እንደምናደርገው እስከ ዛሬም እንደሱ ነው የምናደርገው። ምክንያቱም ፕሮግራሙን ያው ፕሮግራሙ ለሁሉም ወጣቶች በኩል እንዲዳረስ ነው የምንፈልገው እና የፕሮግራሙም አንዱ እንደ ሪኳየርመንት የተቀመጠው ዳይቨርሲቲውን መጠበቅ አለበት። የአንድ ከተማ ላይ ብቻ ያሉ ወጣቶች የሚያገኙት እድል መሆን የለበትም። በሚል ከመጀመሪያውም ጀምሮ በጣም ብዙ ቦታዎች እየሄድን ፕሮግራሙ እናስተዋውቃለን እና በአካል እየሄድን ከዚህ ቀደምም በፕሮግራሙ የተካፈሉ ወጣቶች ልምዳቸውን ሼር እያደረጉ ምን አገኘን የሚለውን ነገር የሚያካፍሉበት ለምሳሌ መቀሌ ላይ ነበረን ፕሮግራም፣ ጅማ ላይ ነበረን፣ ደቡብ ክልልም እንደዚሁ ሄደናል እና ከአርባ ምንጭ ጀምሮ አዋሳ ድረስ ሴሽኖች ነበሩን። ከዛ ውጭ ደግሞ በሙሉ ክልሎችም ሁሉም ጋር እንዲሰማ ያሉትን መድረስ የሚችሉትን የሬዲዮ ጣቢያዎች በሙሉ ተጠቅመን ፕሮግራሙን ስናስተዋውቅ ነው የቆየ ነው። ያመለከቱት ልጆች ምን ያህል ናቸው እንደው መረጃው ካለሽ? ምናልባት እሱን አሁን በትክክል ለማወቅ ምናልባት እንትኑ መዝጊያውን ቀን መጠበቅ ይኖርብናል። እስከ ዛሬ ግን የነበረው ለምሳሌ ሁለት ሺህ አስራ አራት ላይ ወደ አንድ ሺህ በላይ አፕሊኬሽኖች ነበሩ የተቀበልነው ነው አመልከቻዎች። ሁለት ሺህ አስራ አምስትም ላይ እንደዚሁ ወደ አንድ ሺህ ዘጠኝ መቶ ገደማ አፕሊኬሽኖችን ተቀብለናል። አምና ደግሞ በጣም እንደዚሁ በጣም ትልቅ ስራ ነበር የሰራነው ፕሮግራሙን በማስተዋወቅ ደረጃ እና ለሶስት ሺህ የሚጠጋ አፕሊኬሽን ተቀብለን ነበር። ዘንድሮ ግን ትንሽ አሁን የኢንተርኔቱ ሁኔታ ትንሽ አስቸጋሪ ነገር ፈጥሯል። ሶ እርግጠኛ አይደለንም ምን ያህል ሊሆን እንደሚችል እና ብዙ ጊዜ ደግሞ አንዳንድ ሰው የመዝጊያ ቀኑን ጠብቆ ስለሚያመለክት አሁን ላይ ያለው ቁጥር ምናልባት ትክክለኛ ቁጥሩን ላይናገር ይችላል። በኢንተርኔት ችግር ምክንያት ብዙ ወጣቶች ላያመለክቱ ይችላሉ። በየአካባቢው ያሉት በፖስታ ቤት መላክ ይቻላል ወይ? እንደገና ደግሞ እንደዚህ ችግር ሲያጋጥም አገር አቀፍ የሆነ የኢንተርኔት ችግር ሲያጋጥም፣ እናንተስ ቀኑን ወደፊት ትንሽ የማራዘም ሀሳብ አላችሁ ወይ? ያው የኢንተርኔት ችግሩ እንዳለ ነው። እንግዲህ ምንድን ነው ያው ማራዘም አንችልም፣ ምክንያቱም ይሄንን ነገር ዋሽንግተንም ካሉ የስራ ባልደረቦቻችን ጋር ተነጋግረን ነበር። ያለውን ሁኔታ ምን ማድረግ እንችላለን የሚለውን። ግን የኢትዮጵያ ውስጥ ብቻ አፕላይ የሚደረግ ፕሮግራም ስላልሆነ ለሁሉም አርባ ዘጠኝ ከሰሃራ በታች ላሉ አፍሪካ ሀገራት ያለ እድል ስለሆነ ይሄ መዝጊያ ቀኑ ሊራዘም አልቻለም። ሌላው ደግሞ ይሄ ያው ኦንላይን ነው ራሱ አፕሊኬሽኑ ሲስተሙ ኦንላይን ነው አፕላይ የሚደረገውና ያሊ ዶት ስቴትስ ዶት ጂኦቪ በኩል ኦንላይን ነው አፕላይ የሚያደርጉ ሰዎች ቀጥታ አፕላይ የሚያደርጉት እና በዛ የተነሳ የፔፐር አፕሊኬሽኖች ወረቀት አፕሊኬሽኖችን እንደዚሁ መቀበል አልቻልንም። ስለዚህ ለሚያምል አመልካቾች የምንመክረው ነገር ሰሞኑንም ስናደርግ የነበረው ነገር ደጋግሞ ምናልባት በተለያየ ሰዓት መሞከር ኔክ የተሻለ ሊሆን ስለሚችል በተለያዩ ሰዓታት ደጋግሞ መሞከር የሚለውን ነው እየነገርን ያለ ነው። ኦክቶበር ሀያ ስድስት ሮብለት ነው የአፕሊኬሽኑ መጨረሻ ቀን። በማመልከት ላይ ያሉ ሰዎች ካሉ እስከ መጨረሻው ቀን ባይጠብቁ። ላለው በጣም በጣም ትልቅ ትልቅ ፕሮግራም ነው። ሄደው የመጡ ፌሎዎች እንደሚነግሩን እጅግ በጣም ትልቅ እድል ነው። ምንድን ነው የተጠቀሙትን፣ እናንተ ከእናንተ ጋር ግንኙነት አላቸው? አዎ፣ ያው ከተመለሱ በኋላ ከእኛም ጋር ያላቸው ነገር ያው እንደቀጠለን የሚሆነው የተለያዩ መድረኮች ላይ ያገኙትን ነገር ያለ ያገኙትን ልምድ እንዲያካፍሉ እኛም ፕሮግራሞችን እናመቻቻለን ይሄ እናገኘን ይሄን ተጠቀምን የሚሉትን ነገር እንዲያካፍሉ መድረኮችን እናመቻቻለን እና እነሱን ከሚመስሉ ወጣቶች አንድ አይነት ችግሮች፣ አንድ አይነት የተለያዩ ሀሳቦችን ሼር ከሚያደርጉ ወጣቶች ጋር የሚፈጥሩት ኔትወርክ በጣም በጣም ትልቁ ነገር አድርገው የሚያነሱት እሱን ነው በብዛት እዛ አሜሪካን ሀገር ካሉ ኮንታክቶች ጋር ብቻም ሳይሆን እዚህ አፍሪካ ውስጥ ለአፍሪካውያን ችግሮች ለአፍሪካውያን የሆነ መፍትሄ እርስ በርስ ሼር የሚያደርጉበት ትልቁ እድል ይሄ ኔትወርክ መፍጠሩ ነው። እርስ በርስ ብዙ ሰው ቢጠቀም ደስ ይለናል፣ ብዙ ሰው ጋር መልእክቱ ቢደርስ ደስ ይለናል። እና ትልቁ ነገር ደግሞ ሄዶ በፕሮግራሙ መካፈሉ ብቻ ሳይሆን ተመልሶ መጥተው የሚሰሩት ነገር ነው የሚጨምርላቸው ነገር ነው። እና ያ አብዛኛው ሰው ጋር ቢደርስ በጣም በጣም ደስ ይለናል። እና በጣም እናመሰግናለን፣ እናንተ ስለደወላችሁ። እኛም በጣም ነው እናመሰግነው

I'm going to on the የምትከታተሉት ጋቢና ቪኤ ነው ከአሜሪካ ድምጽ ሬዲዮ። አሁን ወደ ፈረንሳይ ይሆናል የምናመራው ካሌ ከምትባለው የፈረንሳይ ሰሜናዊ ወደብ አቅራቢያ ከሚገኘው ና ጃንግል ወይም ጫካው ተብሎ በሚጠራው የስደተኞች መጠለያ መንደር ውስጥ እስከ አስር ሺህ የሚደርሱ ስደተኞችና ፍልሰተኞች እንደነበሩ ከነዚህም ውስጥ ወደ ሁለት ሺህ የሚጠጉት ከአስራ ስምንት ዓመት በታች መሆናቸውን የተባበሩት መንግስታት የስደተኞች ኮሚሽን የስደተኞች ዝውውር ታዛቢ ገለጹ። ይህ የስደተኞች መንደር መፍረሱን ተከትሎ በመንደሩ የነበሩትን ስደተኞች በሙሉ የማዛወር ስራ እየተሰራ መሆኑም ታውቋል። በአሁኑ ሰዓት ወደ ሌላ ቦታ እየተወሰዱ ከሚገኙት መካከልም ጽዮን ግርማ የተወሰኑትን አነጋግራ ተከታዩን ይዛለች። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አጥኒና በተለይ በዚች የፈረንሳይ ሰሜናዊ ወደብ አቅራቢያ ካሌ በተባለች ቦታ የሚገኘው ጫካው የተባለው የስደተኞች መንደር የስደተኞች ምዝገባና መልሶ ማስፈር ሂደት ታዛቢ የሆኑት አቶ ካሊድ አብዱ ለአሜሪካ ድምጽ በሰጡት ቃለ ምልልስ በዚህ የስደተኞች መንደር ወደ አስር ሺህ የሚጠጉ ስደተኞች ይገኛሉ። ከነዚህ ውስጥ ሀያ በመቶ የሚሆኑት ኢትዮጵያውያንና ኤርትራውያን ናቸው። አርባ አምስት በመቶ የሚሆኑት ደግሞ ሱዳናውያን ናቸው። ሰላሳ አምስት በመቶ የሚሆኑት የአፍጋኒስታን ስደተኞች ሲሆኑ አስር በ መቶ የሚሆኑት ደግሞ ከሌሎች ሀገር የመጡ ስደተኞች ናቸው። ከእነዚህ ውስጥ ከ1 ሺ 500 እስከ 2 ሺ የሚሆኑት እድሜያቸው ከ18 ዓመት በታች እንደሆነ አቶ ካሌድ ይናገራሉ። ከእነዚህ ውስጥ እንግሊዝ አገር ቤተሰብ ያላቸውን ወደዛ ለማሸጋገር ጥረት እንደሚደረግ ገልጸው እስካሁን 200 የሚሆኑት መላካቸውን ተናግረዋል። ወጣት አብድ ይባላል ከኢትዮጵያ ከምዕራብ ኦሮሚያ አካባቢ ተሰዶ ፈረንሳይ ከገባ ሁለት ዓመት እንዳስቆጠረ ይገልጻል። በዚህ የስደተኛ መንደር ኢትዮጵያውያን ስደተኞች መስፈር ከጀመሩ የቆዩ ቢሆኑም በተለይ በኦሮሚያ ከተቀሰቀሰው ተቃውሞ ጋር በተያያዘ እንደተበራከቱ ይገልጻል። ያው በተቃውሞ የመጡ ልጆች በጣም ሕጻናቶች የአስር አመት የአስራ አንድ ሕጻን የአስራ አንድ አመት ሕጻናቶች አሉ እዚህ ቦታ ላይ ሳራን ተሻግሮ ባህርን ተሻግሮ፣ በነገራችን ላይ ባህር ላይ በጣም ሰው እየሞተ ነው። በጣም የሚታየው በየጊዜው የሚገኘው ሬሳ በየወሩ አምስት መቶ ሰው ሞተ፣ ስድስት መቶ ሰው ሞተ እንደዚህ የሆነ ምናምን ነገር ይባላል። ሳራ ላይ እንደዚህ ሰው ይሞታል። ተርፎ ደግሞ እዚህ ጋር የሚደርሰው ኢቭን እንደ ማንኛውም ሰው ማግኘት ያለበትን ድርሻ እንደዚህ ከችግር ወደ ችግር ያልፋል ማለት ነው እና በጣም ያሳዝናል። አብዲ ስደተኞቹ በፍጥነት ጉዳያቸው ማለቅ ያልቻለው በዋነኛነት በአስተርጓሚ ችግር እንደሆነ ይናገራል። በዕድሜ ከፍ ያሉትና የተሻለ መግባባት የሚችሉት መንደሩ መፍረስ ሲጀምር ከ አስራ ስምንት አመት በታች የሆኑትን እንደረዷቸውም ይገልጻል። ለዛ እዛ ጋር ማድረግ ስለማይቻል የኛ ልጆች ምንም ማድረግ ስለማንችል አስወርጋሚ መጣ አልመጣ ያው ልጆቹን ማስገባት አለብን ብለን እንደምንም ተጋፈን እንደምንም ልጆቹን አስገባ ናቸው። ያው አንድሬጅ የተባሉትን ለምን ትልቆች ከዛ የትን ያስገባቸኋቸው አንድሬጆች መጠለያ ነገር ዛሬ ተዘጋጅተዋል። እዛ ውስጥ እንዲገቡ አደረግናቸው ማለት ነው። እዛ ውስጥ መግባታቸው ግን ምንም ዋጋ የለውም፣ የሆነ የምተረጉምላቸው በስነ ስርዓት የምንከባከባቸው ሰው ከሌለ ማለት ነው። አሁን አሁን ራሱ የሆነ እዛ ውስጥ የገቡት እኛ ስላለን ነው። አሁን እዛ ከሄደን በኋላ የሆነ የሰው ካልመጣላቸው፣ የምረዳቸው አካል ከሌለ ሌላኛው ሰው በእነሱ ድል ስጠቀም። ሌላ የነሱ ፋይል ተቀብሮ ይቀራል ማለት ነው። የስደተኞች ኮሚሽን ታዛቢው አቶ ካሊድ እንደሚሉት እነዚህ እድሜያቸው ከአስራ ስምንት ዓመት በታች የሆኑትን በሙሉ ወደ እንግሊዝ ለማሸጋገር የፈረንሳይና የእንግሊዝ መንግስት ስምምነት ላይ በመድረሳቸው ሁሉንም ወደ እንግሊዝ እንደሚያሻግሯቸው ገልጸዋል። ሌሎቹን ስደተኞች በተመለከተ ደግሞ በ19 አውቶቡሶች በፈረንሳይ ወደሚገኙ አራት መቶ ሰማኒያ የስደተኛ ጣቢያ ውስጥ እንደሚያሰፍሯቸው ገልጸዋል። አቶ አምሳሉ የተባለ ሌላ ወጣት ስደተኛ በጅማ ዩኒቨርሲቲ አንደኛ ዓመት ተማሪ እንደነበርና ከተቃውሞ ጋር በተያያዘ ታስሮ ሲፈታ ከሀገር እንደወጣ ይናገራል። ከካሌ ወዴት እንደሆነ ወደማያውቀው ቦታ እየተወሰደና አውቶብስ ውስጥ እንደሆነ ገልጾልኛል። ከሀገሬ እንድወጣ ያደረገኝ የአውሬነት አሰራር ነው። አሁንም ይሄ የመንግስት አካሄድ ትክክል አይደለም። መታወቂያ ለማውጣት እኮ አባልነት ነው የምትፈርሜ ዩኒቨርሲቲ ለመግባት አባልነት ነው የምትፈርም። ንግድ ፍቃድ ለማውጣት አባልነት ነው የምትፈርም። አባል አባል አባል አባል አባል። እውነቴን ነው ምልሽ፣ እውነቴን ነው ምልሽ። አንድ ነገር አለ። እነዚህ ነጮች እንኳን የማያውቁን ማለት ነው። ከአንድ ደም ከአንድ እንኳን አካባቢ ተወልደን አድገን እንደዚህ አረመኔነት ሲሰራ፣ እነዚህ እንኳን የማያውቁን ሲተባበሩ፣ ምግብ እንኳን የሚሰጡን በመልካምነታቸው እየሳቁ የሚስሙን እነዚህ እንኳን ነጮች ማለት ነው በምንም የማንገናኝ የእኛ ግን እኛም መስለው አውሬነት ውስጣቸው የሚካሄድ ነው። በጣም መሮኛል። እውነቴን ነው። በጣም ማየት ነው ያስጠላኝ። ይሄ የስደተኛ ማየት ነው ያስጠላኝ። ሞት ነው የሚመረጥ ነው። ሌላ ያሲን የተባለ ስደተኛ አሁን ካሉበት ቦታ በአውቶቡስ ተጭነው እየተወሰዱ እንደሆነ ይናገራል። እንግዲህ አሁን ያው እንቅስቃሴያችን ወዴት እንደሆነ አናውቅም። በመንግስት እጅ ነው ያለ ነው ፓሪስ ከጃንግል አንስቶን ወደ ስፔን ድንበር እየወሰዱ ነው ማለት ነው። ትንሽ ባለን ኢንፎርሜሽን ማለት ነው። የስደተኞች ኮሚሽኑ ታዛቢ አቶ ካሊድ ስደተኞቹን በየጣቢያዎቹ ለማስፈር እንግሊዝ ለፈረንሳይ ሀምሳ ሚሊዮን ዩሮ መስጠቷን ገልጸው ሁሉም ስደተኞች ከአካባቢው መነሳት እንዳለባቸው ተናግረዋል። በአካባቢው ላይ በእምቢተኝነት የሚቆይ ስደተኛ ካለ ፈረንሳይ በስደተኞቹ ቁጥር ልክ ብዛት ያላቸው ፖሊሶች ማዘጋጀቷን ገልጸው ምናልባትም በኃይል ሊያነሷቸው እንደሚችሉ ግምታቸውን ተናግረዋል። የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሀሪክ ላይ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁ እንድታደርሱ እንጋብዛለን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና ሄኖክ ሰማጊዜር ነን። ዝግጅታችንም በቴክኒክ ያቀነባበረልን ሞክቤል ያበሮ ነው። ጉዟችሁ የጋቢና ዲጄ ደግሞ ዲጄ ፋርሱ ማይረሳው። መልካም ምሽት! መልካም ምሽት!